በአፍሪካ በየጊዜው በተለያዩ አህጉር ሰላም ሊሰፍን እና በጋራ ወደ ልማት ለማምራት አዳጋች መሆኑ ተደጋግሞ በመታየቱ ቋሚ የሆነ የሰላም አስከባሪ ኃይል መመስረት አስፈልጓል። ይህ አንድ ወጥ የሆነ ተቋም ሳይሆን፣ እያንዳንዱ አባል ሀገር የራሱን ዝግጁ የሆነ ተወርዋሪ ፈጥኖ የሚደርስ ኃይል በተጠንቀቅ የሚጠብቅና አስፈላጊ በሆነ ጊዜ የአፍሪካ ህብረት ሆነም የጸጥታው ምክር ቤት ሲጠይቁ ወዲያውኑ ለግዳጅ የሚሰማራ የሚሆን ነው። በአፍሪካ ህብረት የዚህ መምሪያ ኃላፊው ሲቪጂሌ ባም ለሥራ በሀገር ስለሌሉ አማካሪያቸው ሜጀር ጄኔራል ሳማይላ ኢልያ ያስረዳሉ። የአፍሪካ ተጠባባቂ የሰላም አስከባሪ ኃይል ቀደም ሲል የነበረ ነው። አሁን ግን እንዴት ወደ ተግባር እንደሚሰማራ መስራት ላይ ነን። አሁን በቅርቡ ይህን የስምሪት ግዳጅ ሁለተኛው አማኒ አፍሪካ ብለን ሰይመነዋል። አንደኛው አፍሪካ አማኒ ከአምስት ዓመት በፊት የተሰራበት ነበረ። ይህ ሁሉ የኃይል ስምሪት የአፍሪካን ሰላም አስከባሪ ተጠባባቂ ኃይልን ለማሳደግና ዝግጅነቱን ለማጠናከር ነው። በተጨማሪ ፈጥኖ መንቀሳቀስ በሚችልበት ላይ ነው የሁለተኛው አማኒ ተግባር። ይህ ሰላም አስከባሪ በየቀጠናዎቹ ተወርዋሪ ኃይል ሆኖ የጸጥታው ምክር ቤት ችግር ሲፈጠር ሲያስፈልገውና ሲወስን ወዲያውኑ የሚሰማሩ ይሆናሉ ማለት ነው አሁን ባለንበት ደረጃ የደቡብ ቀጠና ሳዴ ፈቃደኛ ስለሆነ ሁኔታውን ለማዋቀር ግንባር ቀደም ሆኗል። ሌሎቹ ቀጠናዎች እንዲሁ በቀጣይነት የሚዘጋጁ ናቸው። በዚህ ሂደት ውስጥ ተባባሪ አገሮች አሉ። ለምሳሌ የአውሮፓ ህብረት፣ የተባበሩት መንግስታት እና ሌሎችም ይህንን የድምምድ ስራ እየደገፉ ይገኛሉ። ከተባበሩት መንግስታት ጠቅላላ ጉባኤ መልስ ይህንን በመሳሰሉ ጉዳዮች ላይ በጥልቀት ጥናትና ምርምር ከሚያካሄደው የግል ተቋም በኩል ደግሞ ዋና ስራ አስፈጻሚው አቶ ተፈራሻ ውሉ ኪዳነ ቃል ይህንን ጉዳይ ሲያብራሩ በአፍሪካ ሕብረት በኩል ያለው ምንድን ነው? የተባበሩት መንግስታት ድርጅት ከተለያዩ ከባንግላዴሽ፣ ከፓኪስታን፣ ከህንድ ጦሮች ሊያመጣ ይችላል። ነገር ግን እነዚህ ሰዎች በባህላቸውም በምንም ላይግባቡ ወይንም አብረው በህብረተሰቡ ውስጥ ሊኖሩ ስለማይችሉ የአፍሪካን ችግር በአፍሪካ ለመፍታት ካለው በጎ ፈቃድ አኳያ የአፍሪካ ሕብረት የራሱ የደህንነትና የጸጥታ ኮሚሽን ስላለው ያ ኮሚሽን ሲሰበሰብ በርዕሰ ብሔሮች ደረጃ እስቲ ጦር አዋትን ለተባበሩት መንግስታት ድርጅት እኛ እናቅርብ የሚል ሀሳብ ቀርቦ፣ ለምሳሌ በዳርፉር ሱዳን ሃይብሪድ ፎርስ የተባበሩት መንግስታት ና የአፍሪካ ህብረት አንድ ላይ የሚሰሩበት ሁኔታ ነበር። ይሄ ይሄ እያለ በመጨረሻ የቀጣናው አገሮች ኢጋድ ና ኢጋድ አልፎ እንደ ኮሞሮ እንደ ቡሩንዲ ሩዋንዳ ያሉበት አገሮች በዚህ በምስራቃዊ አፍሪካ ክልል ውስጥ ተጠባባቂ ሀይል ለተባበሩት መንግስታትም ሆን ለሌላ ለሚፈለገው ድርጅት የሚያገለግሉ ማዘጋጀት አለብን፣ በሚል በመከላከያ ሚኒስትሮቹ ካውንስል ወይንም ምክር ቤት ከዚያ በኋላ በርዕሰ ብሔሮቹ የሚመራ አንድ ተቋም ተቋቋመ። ይህም ኢዝብሪግ ነበር። መጀመሪያ የሚባለው ኢስተርን አፍሪካ ስታንድ ባይ ብርጌድ፣ በኋላ ኢስተርን አፍሪካ ስታንድ ባይ ፎርስ ተባለ። ይህ በዚህ ላይ እንዳለ የዚህ አወቃቀር በምን አይነት መልኩ እንደሚከናወን በተጨማሪ ለዶይቼ ቬለ የገለጹት አምስት ብሎኮች አሉ በአፍሪካ ህብረት ውስጥ አንደኛው ይሄ የምስራቅ አፍሪካው ነው የምዕራብ አፍሪካው በተለይ ናይጄሪያ ትልቅ ሮል የሚጫወትበት ኢኮሞግ የሚባል አለ ሰሜን አፍሪካ አለ ናርክ የሚባል ደቡብ አፍሪካ ደግሞ የሳዴክ ጦር አለ እነዚህ ሁሉ ቢልዲንግ ብሎክስ ወይንም ደግሞ የህንፃው የዚህ የሰላም ተቋሙ መዋቅሩ ህንፃ አካሎች ናቸው በሚፈለጉበት ጊዜ ሰላም ጠባቂ ኃይሎች እያወጣጡ ይልካሉ። ጌታቸው ተድላ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ